የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት እነ ጀዋር መሐመድ ከእስር ቤት በቪዲዮ አማካይነት የይግባኝ ክርክር እንዲያደርጉ ለዛሬ ይዞት የነበረው ቀጠሮ ተለዋጭ ቀጠሮ እንደተሰጠበት የተከሳሾች ጠበቃና ጠቅላይ አቃቤ ሕግ አስታውቀዋል። ችሎቱ ሊመለከት የነበረው አቃቤ ሕግ የተወሰኑ ምስክሮችን በዝግ እና ከመጋረጃ ጀርባ ለመስማት ያቀረበውንና በከፍተኛ ፍርድ ቤት ተቀባይነት ሳያገኝ በቀረው ጥያቄ ላይ የቀረበውን የይግባኝ አቤቱታ ነው ፀሐይ ዳምጠው ችሎቱን ተከታትላ ጠበቆችን አነጋግራለች እስክንድር ፍሬው ደግሞ ጠቅላይ አቃቤ ህጉን አነጋግሮ የተጠናቀረው ዘገባ ይቀርባል የዛሬው ቀጠሮ መነሻ የፌዴራል ከፍተኛ ፍርድ ቤት አንደኛ የጸረ ሽብርና ህገ መንግስት ጉዳዮች ወንጀል ችሎት ባለፈው ሳምንት የሰጠው ውሳኔ ነው ፍርድ ቤቱ በዚያ ውሳኔ የአቃቤ ምስክሮች በዝግና ከመጋረጃ ጀርባ እንዲመሰክሩ የቀረበውን ጥያቄ ውድቅ አድርጓል። ምስክር የመሰማት ሂደቱ በግልጽ ችሎት እንዲሆንም ነበር ውሳኔ የሰጠው ጥያቄውን ያቀረበው የምስክሮቹን ደህንነት ለመጠበቅ መሆኑን የገለጸው አቃቤ ህግ በበኩሉ ለጠቅላይ ፍርድ ቤት ይግባኝ ብሏል። የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ይህንኑን ይግባኝ ለመመልከት ዛሬ ተሰይሞ የነበረ ቢሆንም የፍርድ ቤቱ ትዕዛዝ ለተከሳሾቹ ባለመድረሱ ምክንያት ተለዋጭ ቀጠሮ ሰጥተዋል ብሏል። የእናቶ ጀዋር መሐመድ ጠበቃ አቶ ከድር ብሎም ፌዴራል ጠቅላይ ፍርድ ቤት ሁለተኛ ወንጀል ችሎት ዛሬ የቀረብ ነው ማለት ነው እንግዲህ ዚህ ጠቅላይ ፍርድ ቤቱ አዞ የነበረው መትና ለእኛ ደመኞች እንድደርስ፣ በሁለተኛ ደረጃ የክርክሩ ደግሞ በፕላዝማ በመካሄድ ነበር ያዘዘው። እንግዲህ እኛ እንደሰማን ሰማን አንድ ያቀረብነው ጥያቄ ያለኛ ደመኞቻችን በአካል ቀርቦ መከራከር ይፈልጋሉ። ስለዚህ ይህ ፕላዝማ የምለውን መብታችን ሊነካ አይገባም። ምክንያቱም ግልጽ ችሎት በጣም ያፊት ቀርቦ የመከራከር ህገ ሀገርም ነው። ፍርድ ቤቱ ግን ያንን የእኛን ክርክር አልተቀበለም። በፕላዝማ ነው ክርክሩ። የፌዴራል ከፍተኛ ፍርድ ቤት አንደኛ የጸረ ሽብርና የሕገ መንግስት ጉዳዮች ወንጀል ችሎት በእና ጀዋር መሐመድ መዝገብ ላይ የተከሰሱ ግለሰቦች ላይ ከማዚያ አምስት ጀምሮ ለተከታታይ አስራ አምስት ቀናት አንድ መቶ አርባ ስድስት ምስክሮችን ለመስማት ነበር ባለፈው ችሎት የቀጠረውም። ይሁን እንጂ አቃቤ በጠየቀው ይግባኝ ችሎቱ ምስክሮችን መስማት አልቻለም ብሏል። አቶ ከድር የኢትዮጵያ ምክትል ጠቅላይ አቃቤቅ ፍቃዱ ጸጋ በበኩላቸው ምስክሮች ከመጋረጃ ጀርባ እንዲመሰክሩ የተፈለገበትን ምክንያት ማምሻውን ከእስክንድር ፍሬው ጋር ባደረጉት ቃለ ምልልስ አብራርቷል። ታዋቂ ቁጥር ጠቅላይ አቃቤ ህግ የምስክሮችን የስጋት ሁኔታ ዳሰሳ በመስራት ጥበቃ ያደርጋል። አዋጁን ተጠቅመን ለምስክሮቻችን ጥበቃ አድርገናል። ጥበቃውንም ለፍርድ ቤቱ እንድናሳውቅ ነው የሚጠይቀው አዋጁ፣ ያንኑ አድርገናል። ፍርድ ቤቱ አከራክሮ አልተቀበለውም። ጥበቃ አድርገናል ማለት እሱን ለአድማጮች ግልጽ ለማድረግ ጥበቃ አድርገናል ማለት ምስክሮቻችን በዝግ ችሎት የሚታዩና ከመጋረጃ ጀርባ የሚታዩ ምስክሮችን ዘርዝረን የትኛውን ምስክር በዝግ ችሎት የትኛውን ምስክር ደግሞ ከመጋረጃ ጀርባ ሆኑ እንዲመሰክሩልን ያለባቸው ስጋት አይተን ወስነናል ብለን ህጉን ጠቅ ፐርሰንት ለፍርድ ቤቱ አሳውቀናል እና ስለዚህ በዛ መሰረት ነው ያሳወቅነው ለፍርድ ቤቱ። ፍርድ ቤቱ አልተቀበለውም የእኛን አቤቱታ አቤታችንን። ካልተቀበለው ደግሞ አሁ ቀጥሎ ስልጣን ላለው ፍርድ ቤት ማቅረብ ይገባል። ለጠቅላይ ፍርድ ቤት ጥያቄውን አቅርበናል። ባይዘ ይሄ በመጀመሪያ መዝገባችን አይደለም። አንድም ክርክራችን የነበረው ከፍተኛ ፍርድ ቤት ደረጃ ዳኞች ሊለያዩ ይችላል። ችሎት ሊለያዩ ይችላል። ተገማች የሆነ ተመሳሳይ የሆነ ውሳኔ ነው መሰጠት ያለበት። ነጌዳቸው አሰፋ በተከሰሱበት መዝገብ ተመሳሳይ ውሳኔ ወስነን ፍርድ ቤቱ ህገ መንግስት ትርጉም ያስፈልጋል ተብሎ ህገ መንግስት ትርጉም ተልኮ የተጣሰ ህገ መንግስት ትርጉም እንደሌለ ህገ መንግስታዊ ትርጉም መያዝ ያስፈልግም፣ ለምስክሮች ጥበቃ ማድረግ አዋጁ መፍቀዱ ህገ መንግስታዊ ተብሎ የተወሰነና በዛ መሰረት እየተገደበት ያለ ነው። ይሄ መዝገብ የተለየ የሚያደርገው የለም። በህግ ፊት ሰዎች እኩል ናቸው፣ ጉዳዮች በተመሳሳይ ሁኔታ መፈታት አለባቸው የሚል አቋም ስላለን ይህንኑ ይግባኝ ለተግራ አቶ ፈቃዱ፣ ይግባኙ ምን ደረጃ ላይ ይገኛል? አሁን ይግባኝ ዛሬ የነበረ ቀጠሮ መጥሪያ አልደረሰንም በሚል አልቀረቡም። እኛ መጥሪያ ለማድረግ አስፈርመን ሰጠናል። አልቀረቡም ሲሉ እነማንን ማለት ነው? የነጁ መዝገብ ላይ ጥያቄዎች ይግባኝ ክክር እንዳልቀረቡ ነው መረጃ የሰጡኝ አቃቢ ሕጉ አይ ቲንክ ጠበቆቹ ቀርቧል፣ ይመስለኛል በሮ ሰምቶ ነበረ ትላንትና። ተከሳሾች ግን አልቀረቡም የሚል መረጃ ነው የተነገረኝ። ይግባኝ ያላችሁበት ፍርድ ቤትም ውሳኔ ከሰማችሁ በኋላ ከዛም የመቀጠል ነው እቅዳችሁ? ከፍ ወዳለም ደረጃ መሄድ ያው እኛ ሕግ እንዲፈጸም መስራት ኃላፊነት አለብን። አቃቢ ያሉ ትልቁ ስራው ሕጎች በዜጎች ላይ በእኩል ሁኔታ መፈጸም አለበት። ሕጉ የወጣበት አላማ አለው። ስለዚህ በሁለት ኢንትረስቶች አሉ በምስክር ትበ ማስረጃውን አይቶ የመከራከር አንድ ኢንትረስት አለ። ሁለተኛ ምስክሮች ደግሞ በምስክርነታቸው ምክንያት በህይወታቸው በቤተሰቦቻቸውም ጭምር ማለት ነው በአካላቸው በንብረታቸው ጉዳት እንዳይደርስ ደግሞ መጠበቅ አለን። ይሄ ኢትዮጵያ ውስጥ ያለ ብቻ አሰራር ሳይሆን ዓለም አቀፍ ልማድ ያለው ረዥም ጊዜ የተሰራበት በጣም ባደጉትና በሰለጠኑት ሀገራት ደግሞ የምስክር ጥበቃው እስከ ፕላስቲክ ሰርጀሪ የሚደርስ ህጋዎችን የምትቀይርበት ነው። ይሄ የዚች ሀገር ነባራዊ ሁኔታ ብቻ አይደለም። ህጉ ለእነዚህ ሰዎች የወጣ አይደለም። ሁለት ሺህ ሶስት ዓመተ ምህረት የወጣ ተግባራዊ ሲሆን የነበረ ነው። ስለዚህ እንደ አቃቢ ህግ ሀገር ያወጣችውን ህግ የማስፈጸም ኃላፊነት አለብን ብለን ነው የምናስበው እንዲፈጸምም የመግፋት ፍርድ ቤቶችም ላይ ተቀባይነት በትርጉም እንዲስተካከል ማድረግ ኃላፊነት ስላለብን የፍትህ ስርአቱ የሚፈቅደው ደረጃ ድረስ መሄድ ይፈልጋል፣ ካልታረመ ማለት ነው። ስለዚህ የሚቀጥለው ደረጃ ላይ ይታረማል የሚል ተስፋ ይዘን ሄድና እዛ ደረጃ ላይ ምን ይሆናል? ያው ከወሰኑ በኋላ የሚሆን ነው የሚሆነው ማለት ነው። የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት እነ ጀዋር መሐመድ በአቃቤ ህግ የተጠየቀው ይግባኝ ላይ ከሳሽና ተከሳሾች ክርክር እንዲያደርጉ ለሚያዝያ አስራ አምስት ሁለት ሺ አስራ ሶስት ዓመተ ምህረት ቀጠሮ ሰጥቷል። እነ አቶ ጀዋር መሐመድ የአርቲስት አጫሎ ሁንዴሳ ግድያን ተከትሎ በኦሮሚያ ክልል በተከሰተ ሁከትና ብጥብጥ ተጠርጥረው የታሰሩት ከዘጠኝ ወራት በፊት ነው። ለአሜሪካ ድምፅ ጸሐይ ዳምጦ ከአዲስ አበባ